አንድነት ለዲሞክራሲና ለፍትህ ፓርቲ በአሸባሪነት ተከሰው በእስር የሚገኙ ዜጎች ህገ መንግስታዊ መብታቸው እንዲጠበቅ ጠይቋል። የጸረ ሽብርተኝነት አዋጁም ከሀገሪቱ ህገ መንግስት ጋር የሚጋጭ ነው ብሏል። አንድ የመንግስት ባለስልጣን ግን ክሱ ትርጉም የለሽ ነው ብለዋል። ዘጋቢያችን መለስካቸው አምሀ ከአዲስ አበባ የላከው ዘገባ ቀጥሎ ይቀርባል። ፓርቲው ሰኔ 29 ቀን 2003 ዓ ም አውጥቶ ዛሬ ባሰራጨው የጽሑፍ መግለጫ እንዳተተው የጸረ ሽብርተኝነት አዋጁ ከህገ መንግስቱ አያሌ አንቀጾች ጋር ይጋጫል። በተለይም በህገ መንግስቱ እንደተመለከተው በየትኛውም ደረጃ የሚገኝ የዳኝነት አካል ከማንኛውም የመንግሥት አካል ከማንኛውም ባለሥልጣንም ሆነ ከማንኛውም ሌላ ተጽዕኖ ነፃ ነው የሚለው በዚህ የጸረ ሽብር አዋጅ ተጥሷል ይላል የፓርቲው የሕዝብ ግንኙነት ኃላፊ አቶ አንዱዓለም አራጌ። ከዚህ የሕገ መንግሥቱ አንቀጽ በተጻራሪ የወጣውን የጸረ ሽብርተኝነት አዋጅ ነው ያሉትን አንቀጽ እንዲህ ሲሉ ይተቻሉ። ይህ የጸረ ሽብር አዋጅ ግን የሚከተለውን ይላል። ፖሊስ በበቂ ምክንያት ያመነ ከሆነ በድብቅ የሚደረግ የብርበራ ማዘዣ ከፍርድ ቤት እንዲሰጠው በጽሁፍ ወይም በአስቸኳይ ሁኔታ ሲኖር በስልክ ፈቃድ ሊጠይቅ ይችላል። ይህ በጣም በጣም በጣም አሳዛኝ ነገር ነው። ሕገ መንግሥቱ የሚለው ዳኝነት ትልቅ ቦታ አለው፣ ዳኝነት የማይገሰስ ቦታ አለው ብሎ ሲያስቀምጥ ፍትሕን የሚያክል ነገር የሰው ልጅ መብት የሚያክል ነገር ግን በስልክ በስልክ ተጠይቆ ስልክም ላይ ደወል ይችላል። ዋናው ሽፋ ነው ተፈልጋለሁና በስልክ ተፈልጎ መያዣ መያዝ ይቻላል ነው ባለው። ማንም ማረጋገጥ የሚቻለው ሌላው ግን እዚህ ላይ ግልጹ ነው የሚወጣው ነገር። መረጃ ማስረጃን የመመዘን በቂ ነው በቂ አይደለም ብሎ የመጣል ወይንም የማንሳት መብት የፍርድ ቤት እንጂ የፖሊስ አይደለም፣ በጽሁፍ የስራቸው ይኸው። የፓርቲው መግለጫ የፍርድ ቤት ነጻነት ለይስሙላ እንኳን አለመኖሩን የዚህ አዋጅ ድንጋጌ በማያሻማ መልኩ ያሳያል። ባለስልጣናት ቀጭን ትዕዛዝ በቀጭን ሽቦ ለፍርድ ቤት የማስተላለፍ ስልጣን እንዳላቸው በዚህ አዋጅ በግልጽ ተቀምጧል ይላል መግለጫው። ወረድ ብሎም በዚህ ጸረ ህገ መንግስት አዋጅ ምክንያት አያሌ ዜጎች ሰብአዊ መብታቸውን ተገፈው በአፈና ስር እየማቀቁ ይገኛሉ ሲል በስልጣን ላይ ያለውን መንግስት ይከሳል። አቶ አንዱ አለማራጌ በተለያዩ የሀገሪቱ ክፍሎች በአባሎቻቸው ላይ በዚህ ህግ ምክንያት እየደረሰ ነው ያሉትን በደልም ያብራራሉ። በአሶሳ በአዋሳ በተለያዩ የሀገሪቱ ክፍሎች ለምሳሌ በወሎ፣ በአፋር በርካታ አካባቢዎች፣ በአርባ ምንጭ ከፍተኛ የሆነ የህዝብ ዋይታ በየቀኑ ይደርስናል። ህዝብ ከፍተኛ የሆነ ሰቆቃ ነው ያለው፣ መድረሻ አጥቷል። ኢትዮጵያ ህዝብ እና በተለይ በኛ አባላት ላይ በተለይ በኛ ደጋፊዎች ላይ የሚደርሰው እጅግ እጅግ ለከት ያጣ የሰውነትን ክብር ዝቅ አድርጎ የሚረቅጥ የአፈና ተግባር ነው ያለው ይሄ አዋጅ ሳይኖርም ህዝቡ አፈና ውስጥ ነው ያለው። አሁን ግን ከዚህ አዋጅ ጋር ተያይዞ ከፍተኛ አፈና ውስጥ ነው ያለው። ምክንያቱም በክፍለ ሀገር ለምሳሌ በክብረ መንግስት፣ በሀገረ ማርያም ያሉ አባሎቻችንም አሸባሪዎች ናችሁ፣ ስለዚህ በዚህ በጸረ ሽብር ህግ ትከሰሳላችሁ እየተባሉ ቀን ከሌት በጥፍራቸው ቁመው ነው ያሉት። ቀን ከሌት እየተከሰሱ ነው ያሉት። ሌሊት እየታፈኑ ብዙ አባሎቻችን አሁን የት እንዳሉ አይታወቅም። ከሌሊቱ ስምንት ሰዓት 9 ሰዓት ከህፃናት ልጆቻቸው መካከል እየነጠቁ እያፈኑ እየወሰዷቸው ነው። ካስፈለገ ተጨማሪ ዝርዝር ማስረጃ መስጠት እንችላለን። መግለጫው በመደምደሚያው የአንድነት ፓርቲ የሰሜን ወሎ የላሊበላ ተወካይ አቶ ዘመድ እያገዘ በዚሁ አዋጅ መሠረት ታፍኖ ዘመድ ወዳጅ ሊጠይቀው በማይችልበት ሁኔታ በቃሊቲ ወህኒ ቤት እንደሚገኝ ገልጾ በአስቸኳይ እንዲፈታ ይጠይቃል። በተጨማሪም የኢትዮጵያ ብሔራዊ አንድነት ፓርቲ ሊቀመንበር አቶ ዘሪሁን ገብረ እግዚአብሔር የአውራምባ ታይምስ ጋዜጣ ምክትል ዋና አዘጋጅ አቶ ውብሸት ታዬ፣ የፍትህ ጋዜጣ አምደኛ መምህርት ርዮት አለሙና ሌሎች ስድስት ኢትዮጵያውያን በዚህ አዋጅ መሠረት መታሰራቸውን ጠቅሶ ሕገ መንግስታዊ መብታቸው እንዲጠበቅ ይጠይቃል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ስማቸው እንዳይጠቀስ የጠየቁ አንድ የመንግስት ባለስልጣን እና የህግ ባለሙያ አንድነት የሰጠው መግለጫ አብሰርድ አናሎጂ የተምታታ ወይም ትርጉም የለሽ ንጽጽር የተንጸባረቀበት ነው። ተቃዋሚዎች በማውገዝና በመተንተን መካከል የተዛባባቸው መሆኑን ያሳያል በማለት መልስ ሰጥተዋል። ባለስልጣኑ የጸረ ሽብር ህግ፣ የህጉ ቀጥታ ንባብ ፍርድ ቤቶችን ጠይቆ ወይም አስፈቅዶ ማሰር ወይም መመርመር ይቻላል ይላል ፍርድ ቤትን ሳይጠይቅ ወይም ሳያስፈቅድ ያስራል ወይም ይመረምራል ቢል ኖሮ ነበር መወገዝ የነበረበት። እንዲህ አይነቱ አሰራር በሰለጠነው ዓለምም የሚሰራበት ነው። የኢትዮጵያ ህገ መንግስትም የሚለው ይህንኑ ነው። በአጠቃላይ ይህንን የውግዘት መግለጫ ያወጣ ተቃዋሚ ፓርቲ የህግ ምክር ቢጠይቅ የተሻለ ነው ብለዋል።